የብሪታንያውያኑ ግብረ ሰናይ ድርጅት ሴቭ ዘ ችልድረን እና የዓለም ባንክ ዛሬ በዓለም አቀፍ ደረጃ ታስቦ የዋለውን የልጃገረዶች ቀን ምክንያት በማድረግ በጋራ ያወጡት ጥናት እንደሚያሳየው ንዑሱ የጋብቻ እድሜ በየሀገራቱ ህገ መንግስት ውስጥ ቢቀመጥም ይኸው ህግ እየተጣሰ በየቀኑ ካለዕድሜያቸው የመዳረጣ የሚያጋጥማቸው ልጃገረዶችና ህጻናት ቁጥር ከ20 ሺህ ይበልጣል። በአጠቃላይ ህጉ ባለባቸው ሀገራት በየአመቱ ወደ 7.5 ሚሊዮን የሚጠጉ ልጃገረዶችና ህጻናት አለዕድሜያቸው ሲዳሩ፣ በሀገሮቻቸው ህግ ከለላ የማይደረግላቸው ልጃገረዶችና ህጻናት ቁጥር 100 ሚሊዮን ይደርሳል። እንደ ጥናቱ ህጻናትና ልጃገረዶች እድሜያቸው ሳይደርስ የሚዳሩበት አሰራር በተለይ በማዕከላዊ እና በምዕራብ አፍሪቃ ሀገራት ከፍተኛ ነው። በእነዚሁ አካባቢዎች ብቻ በየአመቱ 1.7 ሚሊዮን ህጻናት በጋብቻ ዕድሜ ላይ ያረፈው ገደብ እየተጣሰ ጋብቻ እንዲፈጽሙ ይገደዳሉ። ይኸው ችግር በኢትዮጵያም እንደሚታይና በህጻናቱ ጤና ላይ አሳሳቢ መዘዝ እንደሚያስከትል ለሴቶችና ህጻናት መብት የሚሟገቱት የህግ ባለሙያና የሴቶች ማረፊያ ልማት ማህበር መስራችና ዳይሬክተር ወይዘሮ ማሪያ ሞኔር ለዶይቸ ቨለ ገልጸዋል። ህጻናት ያው ቀደም ሲል እኛ በባህሉም በምኑም በየአካባቢው ቻለ እድሜ ይዳራሉ። ያንን ምክንያት በማድረግ ህገ መንግስቱ ላይ በቤተሰብ ህጉ ላይም ህግ ወጥቷል። ለሁሉም እድሜ አስራ ስምንት መሆኑን እና ሴትም ወንድም እኩል ጋብቻ መብት እንዳላቸው በህግ ወጥቷል። ነገር ግን ያ ተግባራዊ እየሆነ አይደለም፣ ብዙ ቦታ ማለት ነው ህጻናትንና ልጃገረዶችን ከልጅነት ትዳር ለመጠበቅ የጋብቻን እድሜ ከፍ የሚያደርጉ ህጎች ያወጡ ወይም የልጅነት ትዳርን በወላጅ ወይም በፍርድ ቤት ስምምነት የሚፈቅዱ ህጎቻቸውን የሻሩ ሀገራት ቁጥር ካለፉት ጥቂት ጊዜያት ወዲህ ከፍ እያለ መምጣቱን የሴቭ ዘ ችልድረን እና የዓለም ባንክ ጥናት አመልክቷል። ይሁን እንጂ ዝቅተኛ ተብሎ የተደነገገ የጋብቻ እድሜ ገደብን በህገ መንግስታቸው ያስቀመጡት ሀገራት ህጉን በተግባር መተርጎሙ ዛሬም ትልቅ ተግዳሮት እንደሆነባቸው ነው የሚናገሩት። ይህ ተግዳሮት ለኢትዮጵያም አዲስ እንዳልሆነ የሴቶችና ህጻናት መብት ተሟጋቿ የህግ ባለሙያ ወይዘሮ ማሪያ ሙኒራ አስታውቀዋል። ህጻናት ያው በባህሉም በምኑም በየአካባቢው ሻልድሜ ይጠራሉ። ያንን ምክንያት በማድረግ ነው እንግዲህ በህግም ላይ የወጣው ህገ መንግስቱ ላይ በቤተሰብ ህጉ ላይም በየአካባቢው ህግ ወጥቷል። ሁሉም እድሜ አስራ ስምንት መሆኑን እና ሴትም ወንድምእኩል ጋብቻ መብት እንዳላቸው በህግ ወጥቷል። ነገር ግን ያ ተግባራዊ እየሆነ አይደለም ብዙ ቦታ ማለት ነው። እንደ ወይዘሮ ማርያ ሙኒራ አስተሳሰብ ችግሩን ለማስወገድ ከህጉ ጎን ለጎን ብዙ መሰራት ይኖርበታል። ህጉ ከወጣ በኋላ ጎን ለጎን የማስተማሩን ጉዳይ ስላለ አሁን በየቦታው ትምህርት ቤት አካባቢ መምህራን ማወቅ ጀምረዋል። ልጅቷ ልትዳር ስትል አሁን መጠቆም ተጀምሯል። አስተማሪዎች ትምህርት ቤት ሪፖርት ሲደርሳቸው ቶሎ ብለው ለፖሊስ ሪፖርት አስደርገውም የሚያስቆሙበትም ጊዜ አለ። ሴቶች እንዲ ጎረቤት እነ እንደዚህ የሚያውቁ ሰዎች ለፖሊስ ጥቆማ ያደርጋሉ። ፖሊስ ያስቆማል። አካባቢው እየተለወጠ ነው። ጠፍቷል ወይም ሁሉም ሰው ነቅቷል ማለት አይቻልም። ነገር ግን አለ፣ በጣም የሚታይ አረንጓዴ መብራት አለ። ግን በደንብ አጥጋቢ ነው የምንለውበት ደረጃ ላይ አደለንም። ገና ብዙ ስራ ይጠብቀናል። የልጅነት ጋብቻ እስካልጠፋ ድረስ ወንዶችና ሴቶች በሁሉም የኑሮ ዘርፎች እኩል እድል የሚያገኙበት ዓለም እንደማይኖር ጥናቱን ከዓለም ባንክ ጋር በጋራ ያዘጋጀው የሴቭ ዘ ችልድረን ኃላፊ ሄለ ቶርኒንግ ሽሚት ገልጸው፣ ሕግ ማውጣቱ የመጀመሪያ ዋና እርምጃ ቢሆንም ይህንን ጎጂ አሰራር ለማጥፋት ቀጣይ ጥረት ያስፈልጋል ብለዋል። በዚህም መሰረት የህጻናት ጋብቻ በተለይ በማዕከላዊና በምዕራብ አፍሪቃ የደቀነውን ችግር የሚያጎላና ይህንኑ አሰራር ማብቃት ስለሚቻልበት ጉዳይ የሚመክር ጉባኤ ከ12 ቀናት በኋላ በሴኔጋል መዲና ዳካር ይካሄዳል።